I'm በኦሮሞ ህዝብ ዘንድ በየዓመቱ የሚከበረው እሬቻ ወይም የምስጋና በዓል ዘንድሮም እጅግ ጥንቃቄ በተሞላበት ሁኔታ እንዲከበር የአባገዳዎች ህብረትና ህብረትና የኦሮሚያ ባህልና ቱሪዝም ቢሮ አሳስበዋል። አዲስ አበባ የምትገኘው ዘጋቢያችን ፀሐይ ዳምጠው ክል በክልሉ የተሰጡትን የማሳሰቢያዎች ይዘት በተመለከተ ለዛሬው ባህልና ማህበረሰብ ዝግጅታችን እንደሚከተለው አሰናድተዋለች። የኦሮሞ አባገዳዎች ህብረት ጸሐፊ አባገዳ ጎበነ ሆላ እሬሶ የሁለት ሺ አስራ አራት የእሬቻ ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆረ ፍንፍኔ እና መስከረም 23 በቢሾፍቱ ሆራ አርሰዲ እንደሚከበር ተናግረዋል። በዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ሳይደረግ ሆኖም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ ተደርጎ እንደሚከበር አስታውቋል። በአሁኑ ጊዜ ኢትዮጵያ ካለችበት ችግር አንጻር የኮቪድ-አስራ ዘጠኝ ወረርሽኝ እንዲሁም የሰላም ሁኔታ ጋር ተያይዞ አምና በተወሰኑ ሰዎች ቁጥር ነው የተከበረው። በተለይ ቫይረሱን አስመልክቶ ኅብረተሰባችን ተገቢውን ግንዛቤ እስኪያገኝ ድረስ ብለን ነው በተወሰነ ሰው እንዲከበር ያደረግነው። ለሕዝቡ ጤንነትና ሰላም ይቀድማል ብለን ነው በ2013 ዓ.ም በውስን ሰው እንዲከበር ያደረግነው። ነገር ግን ባለፈው ዓመት ብዙ ሰው ተከፍቷልና ይቅርታ እንጠይቃለን። በሽታው ዘንድሮም አልጠፋም፣ ይባስ ብሎ እንደ አምናው የከፋ ደረጃ ላይ ነው ያለው። ይሁን እንጂ ህዝቡ በጥንቃቄ ወጥቶ በሆረ ፍንፍኔም ሆነ በሆረ አርሰዲም ያከብራል። ህብረተሰቡ የራሱን ሰላምና ደህንነት እንዲያስጠብቅ እንዲሁም ከኮቪድ-19 ወረርሽኝ እንድጠነቀቅ አባገዳ ጎበነሆላ ምክረ ሀሳብ ለግሰዋል። አንድ ሀገር ሰላም የሚሆነው ህዝቡን በሰላም ወጥቶ የሚገባው መንግስት ሲኖር ነው። መንግስት ደግሞ ከህዝብ ጋር መሆን አለበት። ስለዚህ የሰላም ስጋት እንዳይኖር ኃላፊነቱን ለጸጥታው ዘርፍ ሰጥተናል። ሁለተኛው ስለ ኮቪድ-19 ነው። እሱም በተመለከተ ለጤና ዘርፍ ሰጥተናል። ነገር ግን የዚህ ዓመት ክብረ በዓል ባለቤት ህዝብ ስለሆነ ግንባር ቀደም ሰላም አስከባሪው ህዝቡ ራሱ ነው። የቫይረሱን ስርጭት ለመቀነስ ህዝቡ በጤና ባለሙያዎች የሚሰጡትን ምክሮች ስራ ላይ መዋል አለበት። የኦሮሚያ ባህልና ቱሪዝም ምክትል ኃላፊ እና የባህል ዘርፍ ኃላፊ አቶ ብርሃኑ ቡጤ በበኩላቸው ህብረተሰቡ ኮቪድን እየተከላከለ በዓሉን እንዲያከብር ጥሪ አድርገዋል። ኮቪድ ምክንያት ነው፣ የህብረተሰቡ ፍላጎት እያለው ጥያቄው ገፍቶ ሰፍቶ እያለ አባ ገዳዎችም በሰጡት አቅጣጫ መሰረት ነው ህዝቡ አሚን ብሎ ተቀብሎ። በዘንድሮ ደግሞ ያንን ማድረግ አይቻልም። ህዝባችን በተለያየ ሁኔታ ሰፋፊ የሆኑ መድረኮችን እያከናወነ ነው የነበረው። እስካሁን ድረስ የተለያዩ መድረኮች በአደባባይ በተለያዩ ሁኔታዎች እየተከናወኑ ነው ያሉት። ያ እየሆነ ያለው በሽታው ጠፍቶ ሳይሆን ህብረተሰባችን ይነስም ይብዛ ራሱ መጠበቅ በሚችልበት ደረጃ ግንዛቤ እያገኘ የመጣበት ሂደትም ስላለ አሁን በእሬቻም ላይም እንዲሆን የሚፈለገው ነገር ዋናው ጉዳይ እያንዳንዱ ህብረተሰብ ግንዛቤ አግኝቶ ከቤቱ ሳይነሳ ማለት ነው ከቤተሰቡ ጭምር የሚመጣ ከሆነ ማክስ በአግባቡ መጠቀም መቻል አለን። አምና ህዝቡ እሬቻን በጋራ የማክበር ፍላጎት እንደነበረውና በኮቪድ ምክንያት ተገድቦ እንደነበር ያስታወሱት አቶ ብርሃኑ ዘንድሮ ግን ህብረተሰቡ ስለ ወረርሽኙ ተገቢው ግንዛቤ ስላለው ከከፍተኛ ጥንቃቄ ጋር እንዲያከብሩ መክረዋል። በሽታውን እንዴት መከላከል እንደሚቻል ህብረተሰባችን ግንዛቤ እያገኘ ነው የመጣውና ያንን ግንዛቤ በመጠበቅ የኮቪድ ፕሮቶኮልን በጠበቀ ሁኔታ ማክሲን በመጠቀም የራሱን ርቀት በመጠበቅ ህዝባችን አውቆ መምጣት እንዲችል እና እርስ በራሳችን መጠባበቅም እንድንችል ግንዛቤ እየተፈጠረለት ነው ያለው። በእያንዳንዱ ወረዳ በእያንዳንዱ ዞን ከተማ በእሬቻ በዓሉ አከባበር ሁኔታ ላይ ምን መሆን እንዳለበት፣ ሰላሙን በራሱ ከጸጥታው አካል ጋር ሆኖ ተደራጅቶ በመቀናጀት እንዴት መጠበቅ እንዳለበት እና እሬቻ የሚፈልገው አካሄዶች አሉ። እሬቻ በመሰረቱ ሰላሚን ነው የሚያውጀው። የተጣላ ማህበረሰብ ካለ፣ የተጣላ ቤተሰብ ካለ፣ ግለሰብ ካለ እሬቻ በሚመጣበት ጊዜ ቀደም ብሎ በመታረቅ ነው። ያልታረቀ እርቅን ያላወረደ ሰው እሬቻ ላይ መሳተፍ አይችልም። የኢትዮጵያ ብሔር ብሔረሰብ፣ ጎረቤት ሀገሮችና ከዓለም ዙሪያ የኦሮሞ ባህል ትሩፋት የሆነውን የእሬቻ ክብረ በዓል ላይ ተሳታፊ እንዲሆን የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሆላ ጥሪ አድርገዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ።